كم مهبل السبب لم مهبل السبب አድማጮቻችን በቅርቡ የኤስቢኤስ የአማርኛ ቋንቋ ፕሮግራማችንን በፎቶግራፍ ሙያው ከተቀላቀለው ከአቶ ስንታየሁ በቀለ የኤግል ስቱዲዮ ሜልበርን ባለቤት ጋር ያደረግነውን ክፍል አንድ ቃለምልልስ ማቅረባችን ይታወሳል። በክፍል አንድ በንጥልጥል ያቆየናቸውን ርዕሰ ጉዳዮች በክፍል ሁለት ፕሮግራማችን እንቀጥላለን። አብራችሁም በመሆን እንደተከታተሉን የአክብሮት ግብዣችን ነው። አልፎ አልፎ የምንሰማቸው ነገሮች አሉ። አንድ ሰርግ ሙሉ ወይም ደግሞ አንድ ፕሮግራም ሙሉ ቪዲዮ ተቀርጾ በኋላ ላይ ምንም የማይገኝበት ነገር ወይ ደግሞ ለደንበኛው የማይቀርብ የሚሆኑ ፎቶግራፎችና ቪዲዮዎች ሊበላሽ ይችላል፣ ወይ ባዶ ያልተቀረጸ ሊሆን ይችላል እና እንደዚህ አይነት ነገር ገጥሞ ያውቃል? እንደዚህ አይነት ነገሮች ሲገጥሙ በምን አጋጣሚ ነው ይሄንን እንደገና ማካካስ የሚቻለው? ለመሆኑ ገጥሞ ያውቃል እንደዚህ አይነት ነገሮች? አዎ ያውቃል። ሁሉም ሰው ጋር ያጋጥማል። የመጀመሪያ ገና ስራውን ስንጀምር አካባቢ ስጀምር አካባቢ ፎቶ ነበር የምሰራው፣ ግን ልደት የሚያክል ነገር ክርስትና የሚሆን ኬክ ይቆርሳሉ ፎቶ ብቻ ነበር የሚኖራቸው እንደ ቪዲዮ አይኖራቸውን ብዬ በቃ ትራይፖድ ላይ እያደረኩ፣ ሌላ ጭማሪ ሰው አይከፍሉም በሚል በቃ ወደዛ ስራ አልመጓት። አንዳንዴ ትራይፖድ ላይ አድርጌ ፎቶ በማነሳሳት ሰው መጥቶ ፊት ለፊት ይከልላል። የዛ ፓርት ላይ አንዳንዴ በቃ ቪዲዮ አይኖረኝም። ኬክ ሲቆረስ በሰዓቱ እንደ ሁለት ሰው ነኝ ያልሰራማ ላይት አድርጌ ያለው ሰዎች እንዳይከልሉ ጥረት አድርጋለሁ። ግን ፎቶ በምቀርጽበት አጋጣሚ ሰዎች ወይ ካሜራውን ይነቀንቁታል፣ በግር ይጥሉታል እና እንደዚን ቦታ ስለሚያመልጥ አንዳንዴ በእጅ ፎቶ በማነሳው ላይ የተወሰነ ቪዲዮ ለመውሰድ ሞክራለሁ፣ ወይ ለመድገም ሞክራለሁ። እያየው አሁን የተሻለው ደግሞ አንዱን ዋይድ አድርጌ ከኋላ ሩቅ የሚወስድ አድርጋለሁ፣ አንዱን ቀረቤ አደርጋለሁ እና ምርጫ አለ። ድምፅ ንግግር እንኳን ሳይቀር ከሁለት ካሜራ አንዱ ላይ የተሻለ ድምፅ ይገኛል እና ሁለተኛና ሶስተኛ እንደ ምርጫ ሲኖርሽ ጥሩ ነው። አይጎዳንም ሪከርድ ማድረግ። እናም በአሁኑ ሰዓት ካሜራ ባይኖርሽም እዚህ ሀገር በጣም ርካሽ ነው። ኪራይ መከራየት ይቻላል፣ ላይት መከራየት ይቻላል፣ ካሜራ መከራየት ይቻላል እና ከዚህ በኋላ ሆነ ሌሎችም ጋር እንደዚህ አይነት ችግር ይኖረ ብዬ አላስብ። ምክንያቱም ምንም አይነት ፕሮግራም ሚኒመም አራት ካሜራ እንጠቀማለ ለቪዲዮ እንኳን በተለያየ አንግል ስለሆነ ለኤዲተሮቹ ስንል እናደርጓለን ያንን ቀደም ሲል ያነሳኸው አንድ ነገር አለ። ከዚህ ከስራው ጋር ለምሳሌ ሀገር ቤት በነበርንበት ጊዜ የሰው ኃይልም ስላለ በጋራ በጥምር ስለሚሰራ የሚወጣውም ውጤት ጥሩ ነው። እዚህ ሀገር ግን ሁሉንም ነገር ላይ አንድ ሰው ብቻ ስለሚሳተፍ ስራውም ትንሽ አስቸጋሪ ይሆናል። እንደምንፈልገውም መስራት አልተቻለም የሚል ሀሳብ አንስተሃል ና በእርግጥም ነው። የሙሉ ጊዜ ፎቶግራፈር ወይም ደግሞ ቪዲዮ የሚገልጽ ሰው እዚህ ሀገር አሁን በእኛ ማህበረሰብ ውስጥ የለም። ሌሎች ነገሮች መሰራት ስላለባቸው ና አሁን ደግሞ ማህበረሰባችን ቁጥሩ እየጨመረ ነው። ቁጥሩ በጨመረ ቁጥር ደግሞ ፍላጎቱም እየጨመረ ይሄዳል ና ይህንን በማስተማር ደረጃ ስራውንም እንደው በሙሉ ጊዜ በመያዝ ደረጃ ብቻም ሳይሆን አብሮ እንደዚህ አይነት ፍላጎት ካላቸው ሰዎች ጋር ተባብሮ በመስራት ደረጃ ምን አይነት ሀሳብ አለ? ይሄ አብሮ መስራት ላይ ደግሞ ያለው ባህላችን ብዙም የሚዳብር አይደለም። ምን ሀሳብ አለ በእንደዚህ አይነት ነገር ላይ ሙያውን በከፍተኛ ሁኔታ ለማዳበር ከማህበረሰብ ውስጥም ወጥቶ ለኢትዮጵያውያን ማህበረሰብ ብቻ ሳይሆን ሌላውን አውስትራሊያዊውንም ለመድረስ በሙያ ምን ሀሳብ አለ? በፎቶግራፊማ እኔም ደስ ይል ነበር። በምወደው ሙያ ፓሽኑ ስላለ በቃ ካሜራ ሁሌ መነካካት ሚዲያም ላይ ሶሻል ሚዲያም ላይ ማየው ከዛ ጋር የተያዘ ሙያውን ያላቸው ሰዎች ልምድ አይ ስለሆነ ፎቶ ስቱዲዮ ኖሮኝ እንደ ኢትዮጵያ ብሰራ ደስ ይለኝ ነበረ። በጣም ደስ ብሎኝ ያገለግል ነበረ። ግን ችግሩ የእኛ የፎቶግራፊ ስራ በእኛ ኮሚኒቲ ከሆነ ሲዝናል ነው። በቃ ወቅቱን የጠበቀ ነው። እንኳን እሱ በክርስትና እምነት ውስጥ ያለ ራሱ ጾም ወቅት ከሌለ ሌላ እምነት ውስጥ ያሉት እንኳን የዛን ጾም ወቅት ከሆነ ምንም አይነት ድግስ አያደርጉም። ሰርግም ሆነ ክርስትና በስተቀር ብዙ ነገሮችን ልደት እንኳን ሳይቀር ገፋ አድርገው ወደዛ ያደርጋሉ። እና በቋሚነት ለመስራት ትንሽ ያስቸግራል። ወቅትን የጠበቀ ስራ ስለሆነ ይከብዳል። ግን ደግሞ አበሻም ብቻ አይደለም። ሌላ አውስትራሊያን ጨምሮ ከሆነ ደግሞ አውስትራሊያኖቹ አብዛኛዎቹ አልተለመደም። በቃ ፎቶ ስቱዲዮ ሄዶ መነሳት በስልካቸውም፣ እንደኛ አይደሉም። እኛ ፎቶ እንወዳለን። ልብስም ፎቶም ላይ እኛ እንሻላለን። እነሱ ወይ ስልክ ያነሳሉ ወይ ራሳቸው ካሜራ ይገዛሉ። እና ትንሽ ለምን እንደሆነ አላውቅም፣ ስለሌለም ይመስለኛል እንጂ ቢከፈት ተፎካክረን እንሰራ ነበረ። የተሻለና የትኛው ቦታ ፎቶ ስቱዲዮ የለም። የምመኘው ወደፊቱም እንደዛ ነው። ፎቶ ስቱዲዮ ቢኖር ሁሌ ያንን እንዳስብ የሚያደርገኝ ብዙ አንድ አይነት ፋሚሊ ፎቶ ያመጣና ይለብስና ለሰርግ አነስ ያለ ለክርስትና ፕሮግራም ሳይቀር አንድ አይነት የሚያምር ልብስ ያዛሉ። ከኢትዮጵያ ግን ያንን ልብስ አንድ ወይ ሁለት ፎቶ አነሳቸዋለሁ። ግን ሁሉም መነሳት ለየብቻ ይፈልጋል ስቱዲዮ ቢኖር መጥተው ይነሳሉ እና እኔ እንደውም ሰው ኃይል ስለሌለ ፎቶን ቪዲዮም ስሰራ ቪዲዮ ኤዲት ማድረግ ስላልቻልኩ ወደ አገር ቤት እየላኩ ነው። በሰዓቱም በጊዜ አያደርሱልኝም፣ እንደምፈልገው አያደርጉልኝም። እና አሁን ደግሞ የፋሚሊ ፎቶ ላይ ነው ዋና ስራ ያደረኩት። የቤተሰብ ፎቶዎችን ቤታቸው ደሴ በመሄድ ወይ ደግሞ ኔጋ መጥተውም ይሁን ውጭ የሚመቻቸው ቦታ በመሄድ የቤት ውስጥ ያለ ባህላዊ ልብስ ሱፍም ይሁን ደግሞ ኖርማል ልብስ ወይ ደግሞ በቲሸርትና በቁምጣ ሆኖ በሶስት አይነት ልብስ ፎቶ አነሳና በአልበም በማግኔቲክ ፎቶ ፍሪጅ በሚሆን እና የእንጨት ብሎክ ጠረጴዛ የሚሆን ጥሩ ማስታወሻ ፎቶዎችን አድርጋለሁ። እንደም ልጆች ከማደጋቸው በፊት እያለ በብዛት ዋና ትልቅ ነገር ነው። ካደረጉ በኋላ ነው እንደው የሚደሰቱት። እና እነዚህ አይነት ፎቶዎች ማስታወሻዎች ያስደስታቸዋል። እኔም ረጅም ሰዓት አይወስድብኝም፣ ተረጋግቼ የሚሰራው ስለሆነ እንደም እሱ ስራ ላይ ፎከስ አድርጊያለሁ እና እንደም አዲስ የራሴን ሎጎ ሰርቼ የግል ስቱዲዮ ሜልበርን ብዬ ነው በጣም ስለምወደው። ግል የግል ስቱዲዮ ሜልበርን ብዬ አሁን በብዛት ፎቶዎችን እየሰራው ነው። እንደውም አገር ቤትም በዚህ አጋጣሚ የወጣ አንድ ክሊፕ አለ እና በጣም ደስ ብሎ ሸዋ ንጉሱ የሚል አለ ቴድሮስ ሳሙ የሚባል ወደ ጎንደር ነው እና በጣም የወደድኩት ነው አዲስ ክሊፕ ላይ በቪዲዮ ተሳትፍ ያለው እዚህ ፈረስ ላይ መተኩም ይባል አንድ ጓደኛ ያለ እዚ እና እሱን በመቅረጽ ፈረስ ላይ ሶስት ቀን አይሞላውን ክሊፑ ከወጣ። እና ለዛ የሚሆን ፈረስ ላይ ያለ የሚኒልክ አይነት ነገር አለባበስ ያለበት ጥሩ ፈረስ አገኘ። እንደም ረጅም አንድ ሰዓት ከሀያ ነው የነዳ ሜልበርን ውስጥ ነው እና ረጅም ነው ፋርመር አካባቢ ነው ሄደን ደስ የሚል ቪዲዮን የቀረጽ ነው እና ያ ቪዲዮ ክሊፑ ላይ ገብቶ ቤቶኝ ሳየው በጣም ደስ ብሎኝ መጨረሻ ላይ የምስጋናም ላይም ሎጎ መኖሩ በቃ የመጀመሪያ ስለሆነ ለእኔ ደስደስቶኛ። በቃ ሙያውን ይሄ ነው የሚያስደስተን፣ እና በዚህም ሀገር ፎቶ ሰርቼ እንደ ቤተ ክርስቲያናትም ኢትዮጵያን ኮሚኒቲ እንደ ውመን ሳሊያንስ ብዙ ቦታ አገልግያለሁ እና ስቤስም ላይ ተለጥፎ ሳየው ደሰታሉ የሆነ ነገር ሳትስፋ ያደርገኛል። መወዶም ስራ ነው ከመከፈሉ ብቻ ሳይሆን በነጻ የሚሆን በምን ብቻ ዋናው ያንን ነገር ዛ ሚዲያው ላይ ማየት ያስደስተኛል። እና ብዙ ቤተክርስቲያን እንደዚህ ቮለንተር ሳገለግል ም እንደውም አንዳንዱ የሚከፈለኝ ይመስላችኋል። በቋሚነት የማገለግልባቸው ደብር አለ። ለእያንዳንዱ ፕሮግራም ቦታ እዛጋ ቦታ አለ። በራሴ ካሜራ በራሴ እቃ እና እንደውም አንዳንድ እቃዎቹ ራሱ የዛ ስለሚመስላቸው ሊዋሱ ይሞክረዋሉ። ግን በራሴ ምሰር ስለምወደው ምንም ኮምፕላይን አላደርግም። እንደውም በዚህ አጋጣሚ ቮለንተሪ ትንሽ ቅር ያሰኘኛል። ሁሉ ጊዜ ከቮለንተር ጋር በተያያዘ ከብዙ ሰዎች ጋር አወራለሁ እንዳልኩ ቅድም ማንሳል ሊያንስ ወደ ስድስት አምስት አገለግል ሊነቃቸው የተሰማ እኮ አስክለባለ ቤተክርስቲያናት ወደ ሶስትም አራትም ጋር በሚሆን ሁኔታ ኢትዮጵያን ኮሚኒቲ ሌስቤስም ፎቶ እሰጣለሁ። የትኛውም ጋር ተከፍሎኝ አይደለም፣ ግን እኔ ቮለንተር ስለምወድ ያስደስተኛል። በቃ በጠሩኝ ሰዓት ላይ ይገኛለሁ። ፎቶን ምስሰሪ የምትወጁ አይነት ነገር ከሆነ ምንም ቅር ያሰኝ፣ በቃ ከአንድም ሁለትም ካሜራ ግን እንደዛ ሳደርግ እኮ በአጋጣሚ ሰዎች እየነኩብኝ ሁኔታዎች እየተገጫጩ፣ ሌንስ የሚሰብራል፣ ላይት ይሰብሩብኛል። ግን ምታወጂ ከሆነ ትቀበያለሽ፣ ምንም ችግር አይሆነም እና ደስተኛ ነኝ። ግን ሰው ግን ቮለንተር አግዙኝ በሚል ሰዓት ላይ ለምሳሌ ኒውይርን ብዙ ሰው አይተውታል። ዚ ላስትርም በዚህ አመትም ፎቶስክሬ ሲከበር በቃ ብዙ ሰው ለምኛለሁ። ማንም ላ ጊዜ ፈቃደኛ አይደለም። እውነቱን ለመናገር ያቃሉን ኮሚኒቲ ውስጥ ያሉ ሰዎች ቅዳሜ ቀን ነው በነፃ ነው ይላሉ። እና ብዙ ጊዜ ኮሚቲ ማገልገል ለነሱ አይደለም ለእኔ ነው። ሳትስፋ የሚያደርገው ይሄ እንደ ቮለንተር የሚባል እዚህ ሀገር ተለምዷለ ሁሉ ነገር ያገለግላል ሰው እና መርዳት የሚፈልጋለ አንዳንዱ ይፈራል፣ አንዳንድ ደግሞ ይሸሻል። በቃ ግፍ ይፈልጋል ሁሉም ይላሉ። ደግሞ እዚ አሁን የጠራሉች ቦታዎች ድርጅቶች አሉ በግፊት ምናምን እንደዛ ነገር ነው መጥተው የሚያገለግሉት በግድ ቬስቱን ተሰጥቷቸው ቮለንተር እንደዛ አይነት ነገር እና ብዙ ስራ ይገኝበታል። እንደውም ቤተክርስቲያን ማገልገል ላይ ቮለንተር ማገልገሌ ያለምንም ያለምን ቢዝነስ ካርድ ብዙ ስራ ነው የሰራውት ረጅም ጊዜ እና አሁን በጣም ደስተኛ ነኝ፣ እና ስራዬን በጣም ነው የምወደው። ብዙ ጊዜም እንዲህ አይነት ስራዎች በተለይ በማህበረሰብ ውስጥ እንደኛ አይነት ማህበረሰብ ውስጥ ስትኖር ከማስታወቂያ በላይ በጥቆማ የሚመጡ ስራዎች ይበልጣሉ። ይሄንን ፎቶግራፍ ማን ያነሳው ወይም ይሄንን ስራ ማን የሰራው እከሌ ከሌ ከሌ እየተባለ ስራዎች እየመጡ ይመጣሉና፣ እርግጥ ነው በበጎ ፈቃደኝነት የሚሰሩ ስራዎች በቀጥታ ባይከፍሉም፣ በተዘዋሪ መንገድ ግን ይከፍላሉ። ከሰዎች ጋር በማስተዋወቅ ደረጃ ያወሱንም ነው እየገለጽ ክልን ያለሁና እንግዲህ ስንታየው እኛም የስፔስ የአማርኛው ዌብሳይታችን ላይ የተለያዩ ፎቶግራፎችህን እንጠቀማለን። በተለያዩ ዝግጅቶች ላይ ያነሳሃቸውን ቀደም ሲል እንዳልከው በፈቃደኝነት የምታደርጋቸው ናቸው እና አሁን ግን ያው በገሀድ የስፔስ በፎቶግራፍ አንሺ ወይም ደግሞ ፎቶግራፈር ሆነህ ስፔስን ተቀላቅለሃል ና ስሜቱ ምን ይመስላል? ቀደም ሲል እንዳልከው ነው በፈቃደኝነት የምታደርገው ነገር መልሶ ደግሞ በሌላ ነገር ይከፍላል እና ለኤስቢኤስ ማገልገል እንዴት አገኘኸው? አንዱ የማህበረሰብ አገልግሎት ስለሆነ። አዎ፣ እኔ በጣም ደስተኛ ነኝ ኤስቢኤስ ጋር አብሮ ለመስራት እድሉን ስላገኘው። ስሙም ራሱ በቃ የአማርኛ ፕሮግራም ስለሆነ ብቸኛም ስለሆነ በቃ በሻም ኮሚኒቲ የሚያውቀው ስለሆነ እዛ ላይ ፎቶ ሲለጠፍ ደስ ያለኝ፣ እዛ ደግሞ ሄዶ እዛው የዛው የድርጅቱ ደግሞ አባል ሆኖ ራሱ ማገልገል ደግሞ በጣም ነው የሚያስደስተው ውስጥ የራሱ ስፔስ ለስፔስ አነሳለሁ ስፔስ ሰራለሁ የሚለው ስሜት ደስ የሚል ነገር አለው። አልኩ ቅድም በተደጋጋሚ እንደተናገርኩ ቮለንቲር እንደማገለግለው እዚህ የሚያክል ትልቅ ድርጅት ስላገለገልኩ ጥሩ ስሜት ይሰጠ ደስተኛ ነኝ። በጣም የማመሰግነው እንግዲህ አዲሱ ዓመት የተለያዩ ነገሮች ይዞ ይመጣል ብለን እንጠብቃለን። ለተለያዩ ቤተሰቦች ለአንተም ለአድማጮቻችንም እና አንተ ከሙያ አንጻር የምታስተላልፍላቸው መልእክት ምንድነው? የምትመክራቸው እንደ ምክርም የምትናገረው ነገር ካለ ድሎን። እኔ አሁን ብዙ ጊዜ በፎቶግራፊው ላይ ብዙ ነገሮች ማለት ባልችል በገባኝና በማውቀው መልክ ፎቶ ሁል ጊዜ በፊትም አሁንም በድሮ ጊዜ የነበረ አገር ቤት በየሶ ቤት ስንገ በምናየው ፎቶች የቆዩ ፎቶዎች ራሻ ኩባ እየተባለ እንደ ቅርስ ነበር የሚታይ እንደ ትልቅ ነገር ማንም ጋ አይኖርም እና ሰው በቃ እንደ ለግዚያብሔር አድንቆ ነበረ የሚያየው። አሁን ግን ጊዜው ቴክኖሎጂ ተራቋል። እንደም ለሰው የምመክረው ምንድነው እኛ ግዴታ ለእያንዳንዱ ቤት ለሁሉም ፋሚሊ ሄደን ሁልጊዜ ልደት፣ ክርስትና፣ ልደት፣ ልደት መስራት አይጠበቅብንም። ሰው ማሰራት አይጠበቅበትም። በዓመት ውስጥ አንድ ሰው ሶስቱ አራት ልጅ ካለው የአራቱንም አይደግስም። የአራቱንም ፎቶ ማስነሳት አይችልም። ይወደዳልም ፈላጊ መስሎ አይታየኝም ግን አድርግ ከተባለ ግን ከስልክ በተሻለ ሁኔታ አሁን ብላክ ፍራይዳይ፣ ቦክሲንግ ዴይ የተባለ ክሪስማስ አካባቢ ርካሽ ነው። አፕራይስም ይወጣል። በጣም ዘመናዊ ካሜራዎች አሉ። አነስ ብሎ ፍላሽ ላይት ያላቸው ስልክም አሉ። ዘመናዊ ግን ካሜራ ቢሆን አንስቶ ቀጥታ፣ ዳይሬክት በብሉቱዝም በራሱ መንገድ ወደ ስልክ ይመጣል። እነዛም ፎቶዎች የቤታቸው ውስጥ ልደት ካለ የራሳቸው ልደት በየዓመቱ እያንዳንዱ ልጅ ልደት መሆኑ በዓመት ውስጥ ያሉት የሁሉን ልጆች ልደት ቤት ውስጥ ትንሽ ፕሮግራም ሲያዘጋጁ ግዴታ ማስታወሻ ስለሚያስፈልጋቸው ካሜራዎችን ገዝተው አነስ ያሉ ዋጋ ያላቸውን ገዝተው ፎቶ ቢያነሱና ወደ ስልካቸው ከላኩ በኋላ ወይ ከካሜራው ልከው ፕሪንት ቢያደርጉ ይመረጣል ብዬ ማስበው። እሱን ደግሞ ካሜራ ደግሞ ልግዛ ሲል ደግሞ አብዛኛው ፍርሃቱ ምንድን ነው? ማንሳት አልችልም ነው። እሱን ደግሞ በአሁኑ ሰዓት ዩቲዩብ ላይ በጣም ብዙ በምንፈልገው ሞዴል የፈለግነውን ካሜራ ንግዛር ለዛ ሞዴል የሚሆን ዩቲዩብ ላይ ከጠየቅን ፎቶ አነሳሱንም፣ ኤዲት አደራረጉንም ቢበላሽ እንኳን ካሜራው እንዴት መጠገን እንደምችል የሚያሳዩ ቪዲዮዎች ሞልተዋል። ከዛም በዘለለ ደግሞ ካሜራ ፕሮፌሽናል ማንሳት ፈልጋለሁ እንዴት ነው መማር ማግኘት የምችለውም ካለ እዚህ ገቨርንመንት ፈንድ የሚያስተምር ብዙ እድሎች አሉ ገቨርንመንት ፈንድ ያላቸው ትንሽ ብር አምስት ሺህ የነበረውን በአምስት መቶ ብር ተከፍሎባቸው አሉ ምንማርባቸው ለአመት በነጻ በሚመስል ሁኔታ በሰርቲፊኬት ስሪ ፎርም ያስተምሩ አሉ። እና እንደዛ ሄዶ መማር ይቻላል። ኦንላይን መማር ይቻላል። ብዙ ቪዲዮ ቲቶሪያል አለ። ዋናው ፍላጎት ነው። ፍላጎት ካለ ስልክ ላይ ማንሳት የሚወድ ሰው ካለ እኔ ትንሽ ቪዲዮዎችን ከየ ከዩቲዩብ ላይ በደንብ ማንሳት ይችላል። እና ካሜራዎች አሁን ዘመናዊ ናቸው፣ በጣም ዘመናዊ ናቸው። ማኑዋል ውስጥ ገብቶ ላይት አጀስት አድርገው ብዙ ነገር መሄድ ላይጠበቅባቸው ይችላሉ። የራሱ ኦቶ አለው ራሱ ማንኛውም ፋሚሊ ሰት ነው ሊያነሳ የሚችልበት እድል አለ። መብራት ነው የፈልገው ፍላሽ ላይት ስላላቸው ናቸው። ካሜራ የተሻለ ነው ከስልክ የምለው ቤት ውስጥ በብዛት በስልክ ጥሩ አይወጣም። እኛ እንኳን በካሜራ ፍላሽ ኖሮ ኤክስትራ ላይት ተጨማሪ መብራቶች እንጠቀማለን እና ብዙ ጊዜ ቤታቸው ውስጥ ካሜራ ባይጠፋ ሆሊዳይም ሲሄዱ ሀገር ቤት የሚሄዱ የትም ቦታ ፎቶ ቢያነሱ ጥሩ ነው። ወደኋላ ብዙ ነገሮች አይመለሱምና ያነሳናቸው ደግሞ በተቻለ መጠን ፕሪንት ሆነው እንደ ዶክመንት ሚኖርን ይመረጣል። ካሜራውም ስልኩም ሳይጠፋ በፊት መመክረው 2026 ከአዲስ አመቱ በኋላ በርካታ ስራ እንደሚኖርህ ተስፋ እናደርጋለን። አቶ ስንታየው በቀለ የኤግል ስቱዲዮ ሜልበርን ባለቤት የፎቶግራፍ ባለሙያ ለኤስቢኤስ የአማርኛው ቋንቋ ፕሮግራማችን እንግዳ ሆነህ ስለቀረብክ ልምድህንም ስላካፈልከን በጣም እናመሰግናለን። እኔም በጣም አድርጌ ያመሰግናለሁ ይህን እድል ስላገኘው እግዚአብሔር ይስጥልኝ። በሁለት ተከታታይ ክፍሎች ያደረግናውን ውይይታችንን በዚሁ እንቋጫለን። አብራችሁን በመሆን ስለተከታተላችሁን ምስጋናችን ይድረሳችሁ። ለኤስቢኤስ ራዲዮ ማርታ ጸጋው ነበርኩ። ከሜልበርን እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።